ድርሰት ትናንት የተናገርከውን ዛሬ ተንትኜ ልናገረው አልችልም። መተንተን። ከበደና ወዳጁ በመንገድ ላይ ተላለፉ። መተላለፍ። አቶ ከበደ በሕግ ተላላፊነት አሰሩ። ከፈለ ተማሪው ሊቀጣ ነው። መቀጣት ሕግን የሚያልፍ ሰው ሁሉ ከፍ ያለ መቀጫ ይቀጣል። አንድ ሰው ኢትዮጵያ ውስጥ ለማደን ቢፈልግ ማደን የሚፈልጋቸውን አውሬዎች ስምና አይነት እንዲሁም ቁጥር በመተንተን አንድ ማመልከቻ ጽፎ ወደ አገር ግዛት ሚኒስቴር ይዞ መሄድ አለበት። ከዚያም ጉዳዩን ከሚመለከተው ባለስልጣን ዘንድ የፍቃድ ወረቀት ማስወጣት አለበት። ይህ ሰው በጠየቀው መሠረት የፍቃዱ ወረቀት ሲዘጋጅለት የተወሰነውን ቀረጥ ከፍሎ መውሰድ ይችላል። ከዚያ ጊዜ ጀምሮ ኢትዮጵያ ውስጥ የትም እየተዘዋወረ የተመኛቸውን አውሬዎች ማደን ይችላል። ነገር ግን ከተወሰነው ቁጥር በላይ ወይም ያልተፈቀደለትን አውሬ ገድሎ ቢገኝ በሕግ ተላላፊነት ተከሶ ፍርድ ቤት ቀርቦ የፈቃድ ወረቀቱን ከማጣቱም በላይ መቀጫ ይቀጣል። ስለዚህ አንድ ሰው ኢትዮጵያ ውስጥ ለማደን ሲፈልግ ፍቃድ ማስወጣት ብቻ ሳይሆን ከተወሰነው አልፎ እንዳያድን መጠንቀቅ ግዴታ ይሆንበታል። ጥያቄዎች፣ አንድ ሰው የፍቃድ ወረቀት ለማግኘት የት መሄድ አለበት? በደብዳቤው ውስጥ ምን ነገር መግለጽ አለበት? ያደኑን ፈቃድ ወረቀት ሲያወጣ ምን መክፈል አለበት? እርስዎ ኢትዮጵያ ቢሄዱ ምን አይነት አውሬዎች ማደን ይፈልጋሉ? አሜሪካ ውስጥ ለአደን የሚሆኑ ብዙ አይነት አውሬዎች አሉ። ለመሆኑ ለስጋ የሚሆኑትን አውሬዎች ብቻ ማደን ይፈልጋሉ ወይስ ሌሎችንም ያድናሉ? አንድ አዳኝ ፈቃድ ካወጣ በኋላ ለማደን የት ይሄዳል? አዳኙ ያልተፈቀደለትን አውሬ ገድሎ ቢገኝ ምን ነገር ይደርስበታል? ብዙ አዳኞች በአሜሪካ ውስጥ ይገኛሉ። እርስዎ አዳኝ ነዎት? ዲስ ኢዝ ዘ ኢንድ ኦፍ ዩኒት ፎርቲ ኤይት።